የ20 ዓመቷ ወጣት ኤርትራዊት ሚካኤል ምህረታብ ኢትዮጵያና ኤርትራ ዲፕሎማሲያዊ ግንኙነታቸውን ማድሳቸውን ሰላም ማውረዳቸውንም ተከትሎ ከስድስት ወራት በፊት ነበር ከአስመራ አዲስ አበባ አይገባችውም ወደ ወታደራዊ ማሰልጠኛ ካምፕላ ለመግባት ትምህርቷን ከ11ኛ ክፍል ያቋረጠችው ይህች ወጣት አዲስ አበባ ከገባች ጀምሮ ስራ ለማግኘት ጥረት እንዳደረገች፣ ሆኖም እንዳልተሳካላትና ውጭ ሀገር የሚኖር ባለቤቷ በሚልክላት ገንዘብ በ1600 ብር ወርሃዊ የቤት ክራይ ተከራይታ እንደምትኖር ለዲ ተናግ ራለች በሆነው ነገር ሁሉ ደስተኛ እንደሆነች የምትናገረው ሚካል አዲስ አበባ ላይ የመቆየት ፍላጎት ባይኖረኝም የሰው አቀባበልና አክብሮት ለየት ያለ ነው ትላለች። አዲስ አበባ ውን ችግር ነው። ስራ አይተገኝም፣ ቶሎ ቶሎ አይተገኝም። መታወቂያ ደግሞ አይሰጡህም። በፊት ነበረ። አሁን ግን አይሰጡህም። ካምፕ ግን እንድትኖሩ አልጠየቅሽም? አይፈለግኩ እንጂ አለኩ። አዎ አለ። ሁለቱ ሀገራት የሚያገናኙ ተከፍተው የነበሩ አራት የድንበር ኬላዎች ከመዘጋታቸው በፊት ልክ እንደሚካል ሁሉ በርከት ያልወጣ ወጣት ኤርትራውያን ኢትዮጵያ ውስጥ ገብተዋል። ከአስመራ ደገ ሐሙስ ሰናፍ፣ ከዚያም በአዲግራት መቀሌ አድርጎ አዲስ አበባ መግባት ወጣቷን ጨምሮ በርካቶች የገቡበት መስመር ነው። ስደተኞቹ ድንበር ላይ ጥገኝነት ጠይቀው እውቅና ከተሰጣቸው በኋላ ወደ ካምፕ እንዲገቡ እንደሚደረግ በስደተኞችና ከስደት ተመላሾች ጉዳዮች ኤጀንሲ የሕዝብ ግንኙነት አገልግሎት ኃላፊ የሆኑት አቶ ያሲን አልይ ለዲደብሊው ተናግረዋል። ሽሬ አካባቢ የሚገኙ አምስት የስደተኞች የመጠለያ ጣቢያዎች ለዚህ አገልግሎት የሚሰጡ ሲሆን በአፋር በኩል የሚገቡ ስደተኞች ደግሞ በራሌና አሳይታ የተባሉ ተጨማሪ ሁለት ጣቢያዎች ውስጥ እንዲጠለሉ ይደረጋል። አቶ ያሲን እንደሚሉት ኢትዮጵያ በየወሩ በአማካኝ 8 ሺህ 58 ኤርትራውያን ስደተኞችን ታስተናግዳለች። ቁጥሩም በየጊዜው ማሻቀቡን አመልክቷል። የፌብሩዋሪ 2019 ላይ 247591 እንደነበሩ ከዛ በሚቀጥለ ወር ማርች 2019 ላይ 255943 አሁንም የተወሰነ የመጨመር ልዩነት πριν λέει που λέει το μόνο το σωστά σωστή, σαβάτ, μόνο ፕሮግሬሲቭሊ፣ በፊትም ይጨምራል፣ አሁንም እንደዚሁ እየጨመረን የመጣው። በአማካይ ግን በየወሩ ያለ የኤርትራ ስደተኞች ፍልሰት መጠን ስምንት ሺህ ሀምሳ ስምንት አካባቢ ነው። የሁለቱ ሀገራት መልካም ግንኙነት እውን መሆንን ተከትሎ ዳግም ቢዘጉም ተከፍቶ የነበሩ ድንበሮችና የሕዝብ ለሕዝብ ግንኙነቱ ለስደተኞች ቁጥር መጨመር ምክንያት ሆኖ ይሆን የተባሉት አቶ ያሲን ምላሻቸው ይህ ነው። ድንበሩ ተዘጋም ተከፈተም ድንበር ላይ መጥተው ጥገኝነት እውቅና ይጠይቃሉ። ተጣርቶና የስክሪኒንግ ስራ ተሰርቶ ጥገኝነት ሴዛቸው ጥገኝነት ያሰጣቸው ከሆነ ይሰጣቸዋል ማለት ነው። እና ከዛ ጋር አይገናኝም ነው ማለት ነው። ኢትዮጵያ ካስጠለለቻቸው ስደተኞች ሁለት በመቶ የማይበልጡት የከተማ ስደተኞች ናቸው። አንድ ኢትዮጵያዊ ዋስ ካቀረቡና በየስድስት ወሩ የሚታደስ መታወቂያ ካገኙ በነጻነት ከተማ ላይ እንዲኖሩ ይፈቀድላቸዋል። በዚህም ምክንያት አዲስ አበባ ላይ ቁጥራቸው ይህን ያህል ነው ባይሉኝም በርከት ያሉ ስደተኞች እንደሚኖሩ የስደተኞችና ከስደት ተመላሾች ጉዳዮች ኤጀንሲ የሕዝብ ግንኙነት አገልግሎት ኃላፊው አቶ ያሲን አልይ አብራርተዋል። አሰራሩ ለሀገሪቱ የደህንነት ስጋት አይደቅንም ወይ ተብለው ለተጠየቁትም ምላሽ ሰጥተዋል። ሁሉንም እናውቃቸዋለን፣ የት እንደሚኖሩ መታወቂያ ያላቸው በየስቶሩ የሚታደስ ማለት ነው። እነሱን የሚከታተል ክፍል አለን። የመኖሪያ ፈቃድም በየጊዜው ተካዘን የምናሳድስበት የማያሳድሱ ከሆነም ያላሳደሱ ካገኘ ያኖጃ ምንወስድበት እንትን ያለው እና ያን ያክል የደህንነት ስጋት የለም። ሁኔታው ከኑሮ ውድነት ጫና ጋርም የሚያገናኘው ነገር ስለመኖሩም ጠይቀናል። እነሱ እዚህ በመኖራቸው የሚፈጥረው ልዩነት ምንት ነው የሚሆነው ዞሮ ዞሮ ግን አንድም ሁለትም ቢሆን ልዩነት የተወሰነ ልዩነት ሊኖረው ይችላል። በእኛ እምነት ግን ያን ያክል የኑሮ ልዩነት ወይም እንደዚህ ኢንፍሌሽኑ ላይ ትልቅ አስተዋጽኦ ያደርጋል ብለን አናምነም። ኢትዮጵያ በአሁኑ ወቅት ከተለያዩ ሀገሮች የተቀበለቻቸው ስደተኞች ቁጥር አንድ ነጥብ አምስት ሚሊዮን መድረሱንም ከኃላፊው ያገኘነው መረጃ ያስረዳል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ።